we <laughs> ከተባበሩት መንግስታት የዘላቂነት ግቦች መካከል በአምስተኛ ደረጃ የተቀመጠው የጾታ እኩልነት ባለፉት አስርተ አመታት ውስጥ አመርቂ የሚባል ለውጥ እያስመዘገበ የመጣ ቢሆንም ኮቪድ አስራ ዘጠኝ ግን ትግሉን በአስር አመት ወደኋላ እንደጎተተው ይነገራል። ባለፈው አንድ አመት ጊዜ ውስጥም የወረርሽኙ ስርጭት ለመቆጣጠር ሲባል ከነበሩ የእንቅስቃሴ ገደቦች ጋር ተያይዞ ትምህርት ቤቶች በመዘጋታቸውና ስራ በመቋረጡ ሴቶች ለጉልበት ብዝበዛ፣ ለግርዛት ለአካላዊና ስነልቦናዊ ጥቃት እንዲሁም ለኢኮኖሚ መናጋት ተጋላጭ ሆኖ መቆየታቸውን የመንግስታቱ ድርጅት የሴቶች ጉዳይ ቢሮ ዩኤን ዊመን አስታውቋል። ባለፈው አመት በተከሰተው የኮቪድ-19 ወረርሽኝ ምክንያት ትምህርት መቋረጡ ታዲያ በዓለም ዙሪያ ያለዕድሜ ጋብቻ መጨመር ዋነኛ ምክንያት ሆኗል። በአማራ ክልል በጎንደር ትክል ድንጋይ ነዋሪ የሆነችውና ሀብታም በሚል ስም ብቻ ለመጠራት የጠየቀች የአስራ ሰባት አመት ወጣትና የዘጠነኛ ክፍል ተማሪ ባለፈው አመት ኮቪድ-19 እንደገባ ያጋጠማትን የኑሮ ችግር ለመወጣት ስትል ወደ ትዳር መግባቷን ለአሜሪካ ድምፅ አስታውቃለች። እናቴ ሶስት ልጆች ነበር የወለደች ከእኔ ጋር ግን ታላቅ እህቴ ልጁ እንዳምታ ከኛ ጋር ነው ጥለው የሄደች የጠፋች ማለት ከዛ ጊዜ ጀምሮ እናቴ እስኪሱን ይዛ እየሰራች ለእኔ ደግሞ ትረዳለች በሆን ማለት ነው። ወታደር ጋር ስለምትሰራ እኔ ማብሬ መዞር አልችልም ከአንድ ቤት ተፈረች

ኮሮና መጣ ተብሎ ደግሞ ምግብ አይቆመች። ስለዚህ በጣም በቃ የሆነ ነገር መስሎ ታሳማኝ። ያው ወጥቼ እንዳልሰራ ማቀ ስራ የለም፣ ቤት ደግሞ ተጠምጬ የሚሰራው ስራ የለም። ይህም ደግሞ መስ ያቋርጠን ነበረ። ማዛት ምንም ተደራደር ምንም ያው ወደ አሁኑ ተገባ። በቃ እሱ ነው እንደዚህ ያሟላልሻለሁ ሁሉን ነገር አድርግልሻለሁ ምናምን ማለት። ከዛ በኋላ እሺ አልኩኝ እኔ ማለት። ሰፈር ራቅ ይላል እና ተከራይቼ ነበረ እሱ እንደዚህ ጓደኛው ሚስታለች እና ከዛ እሷ ግቢ አብረሽ ብትኖሪት ምናምን ብሎ አብረን መጣን እና እዚህ እዛ ከፈረች ምናል ጀመርኩ። ያው ብዙ ነገርም ያልተሟላልኝ ነገር ነበረ። አንዳንድ ነገሮችን አድርጎልኛል። በቃ ኳሶ በላይ ማለኝ በቃ እንደዚህ ብዬ ባልኮራ ከችግር ግን ነፃኔ ብ ያሰብናል ሰማና ወረቀት እያለንም እያሰብን እያለነ በቃ ሁሉ መናገር ልንጨርስ እሱም እንደ አጋጣሚ ተነስተ ሄደ። ለዛ ነው እንጂ አስበን ነበረ ራሱን በዚህ ሰማና ወረቀት ምናምን እያዘጋጀን እያለ ነው ሄደ ነ ምኖር። እናቴም ስራውን አቋርጣ በዚህ እኔ ጋ አካባቢ ቤት ተከራይታ ምኖር ጀምራ ነበረ። እቹ የሆነ ሸቀጣ ሸቀጥ ጀምረ እየሰራች ትኖራለች። እችም ካገባ ወርዳ ማለት ነው። አሁንም እኮ እ ስለህለን ማንም እዛን ደግሞ ካለበት ቤታ ግብር ምናምን አይቀበሉልኝ። ልክ ፍላጎት ነበረው ግን አልተቀበል እኔ ደግሞ ያው ትምህርት መልሶ ስለተከፈተ ትምህርት ቤት መጣሁ እና ቤት ኪራይም በጎን እየከፈለች አዎ፣ ከእሷ ጋር ነው። በቃ ትምህርት ቤትም ከመለስኩ ከእሷ ጋር ነው የምበላ። መጣውም ሄድኩም ከእሷ ጋር ነው የምበላ መጣ እኔ እኮ ኮቪድ ባይነዳ ትምህርትንም በአግባቡ ይማራሉ። በቃ እናቴን ልል እና ነገር ላደርግላት እችላለሁ። በቃ በአጠቃላይ ኮቪድ ባይኖር ደስ ይለኝ ነበር። ማለት ኮቪድ ብቻ ነበረ። በኢትዮጵያም ይህን በተመለከተ እስካሁን ድረስ የተሰራ ሀገር አቀፍ ጥናት ባይኖርም የኢትዮጵያ ሴት የህግ ባለሙያዎች ማህበር በሰኔ ወር ሁለት ሺ አስራ ሁለት ዓመተ ምህረት ላይ ከአማራ ክልል እንዳገኘው ይፋ ባደረገው ሪፖርት መሰረት በክልሉ አንድ ሺ አንድ መቶ አርባ አራት ያለ እድሜ ጋብቻ ጥቆማዎች መደረጋቸውንና ከእነዚህ ውስጥም ሁለት መቶ አርባ ዘጠኝ ጋብቻ መፈጸሙን እንዲሁም አምስት መቶ አርባ ስምንቱ በተሳካ ሁኔታ መቋረጣቸውን አስታውቋል። የማህበሩ ዋና ዳይሬክተር ወይዘሪት ሌንሳ ቤና ሴቶች በህብረተሰብ ውስጥ ያላቸውን ዝቅ ያለ ኢኮኖሚያዊና ማህበራዊ ቦታ ኮቪድ አስራዘጠኝ ላስከተለው ጉዳት በዋናነት ተጋላጭ እንዳደረጋቸው ያስረዳሉ። እንግዲህ ኮቪድ በዓለም ደረጃ ተጥሎን እየፈጠረ ያለ ወረርሽኝ ነው። ይሄ እንግዲህ ገፋ የተደረገውን የማህበረሰብ አካል ያለበትን ጫና ና የሚደርስባቸውን በተለይ በሴቶች እና በህጻናት ላይ የሚደርሰውን ግፍ በጣም አጉልቶ ውስጥ አሳይቶታል። በዚህ ጊዜ እንኳን የነበሩትን ጉዳዮች ስንሰማ ኮቪድ በመጣ አካባቢ በዓለም አቀፍ ደረጃ በሴቶች ላይ የሚደርስ ጥቃት እንደጨመረ፣ በኢኮኖሚውም ብናየው ለምሳሌ በሀገራችን በተለያዩ ይሄ በተለይ አናሳ ገቢን የሚያስገኙ ስራዎች ላይ እየተሳተፉ ያሉ እናቶቻችን እህቶቻችን ለዚህ ምን ያህል ተጋላጮች እንደነበሩ አይንክ መገመት ይቀላለው የሚሆነው ምክንያቱም ሰርቪስ ላይ ወይም የአገልግሎት መስጠት ያሉት በርካታ ሴቶች እንደመሆናቸው ያመጣው ተጽዕኖና ጫና እንዳለ መገመት እንችላለን። ከዛም ባሻገር ለምሳሌ አሁን ከኛ ማህበርም አንጻር ከሚመጡ ጉዳዮች አንጻር ለምሳሌ ኢትዮጵያ ውስጥ ኮቪድ በመጣበት ሰዓት ላይ እናደረግ የነበረው ምንድን ነው? ለትንሽ ጊዜ ፍርድ ቤቶች ተዘግተው ነበረ እና በዛ ጊዜ እንኳን ከፍተኛ የሆነ የልጅ ቀለብ ኢሹ ወይም ይሄ በቤተሰብ መካከል ወይ በፍቺ ሊሆን ይችላል፣ ወይ በተለያየ ምክንያት ቤተሰቡ ተለያይቶም ሊሆን ይችላል። በዛ ጊዜ ልጆች ወይም ቤተሰብን ማስተዳደሪያ ከማጣት የሚሆኑ ብዙ ጉዳዮች እኛ ጋር ይመጡ ነበር። ለዚህ ከጠቅላይ ፍርድ ቤት ጋር በመነጋገርም ፍርድ ቤቶች ጉዳዮች እንዲታዩ፣ ችሎቱ ክፍት እንዲሆን የተደረገበት ነገር ነበረ ጊዜ ላይ የሚመጡችን ለመቋቋም እንዲያስችል ያው መጠለያዎቻችን ቀድሞም በጣም ብዙ መጠለያዎች አሉን ብለን የምንሉበት አይደለም። እንደ ሀገርም የነበረ ከፍተኛ የሆነ ጋፍ ስለነበረ እኛ እንደ ማህበር ለእዚህ ላይ የሚሰሩ ድርጅቶች አሉና ለአዲስ አበባ ከተማ መስተዳደርም ደብዳቤዎችን በመጻፍና ስፔቶችን እንዲዘጋጁ ጫናዎችን ስንፈጥር ነበር። ያም ደግሞ ተሰሚነትን አግኝቶ በርካታ ስራዎች ሲሰሩ ነበር። በዚህም ረገድ ቆንጆ ታዬና ኤደን ገረሞ ከዋሽንግተን ዲሲ